ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ጌታቸው ኃይሌ በቅድሚያ ከትውልድ ቀየው ከሸንኮራ ለምን አንነሳም? ቤተሰቦችስ እነማን ነበሩ? አቶ ካሳሁን፣ ስለ ራሴ እንድናገር ስለ ጋበዝከኝ በጣም አመሰግናለሁ። ብዙ የሚነገር ነገር የለኝም ነው የምለው። ግን መጻደቅ እንዳይመስልብኝ አንድ አፍታ ላውጋችሁ የሚል የሕይወትን ታሪክ ጽፌ ሳትም ያለው እና ከጥያቄ ለመነሳት እኔ የተወለድኩት ሸንኮራ ውስጥ ደጎምሲሳ የሚባል ቀያ ያለ እዚያ ነው የተወለድኩት። አባቴ ሲያርፍ ቀኛዝማች ሀይሌ ወልደየስ ተብሎ ነው። እናቴ ወይዘሮ አሰገደች ወልደ ዮሐንስ ትባላለች። አባቴ የካህናት ወገን ነው። እናቴ ደግሞ የነፍጠኞች ወገን ነች። የተወለደችውም ኩሎ ኮንታ ነው። በዚሁ በነፍጠኝነት አባቷ እዚያ ሄደው እዚያ ነው የተወለደችው። በዚህም ምክንያት ወላኛ ትችላለች፣ ኦሮምኛ ትችላለች። አባቴ እና እኔ ኦሮምኛ እንችል ነበረ። እኔው በኋላ እየረሳሁት ሄድኩ እና የተወለድኩት ቀኑን በምልክት ነው የተናገረው አባቴ እና እኔ ባህረ ሐሳብን ሳጠና ቆጥሬ አይቼ የነገረኝን አካባቢ ገምቼ ግንቦት ሀያ አራት ቀን አስራ ዘጠኝ መቶ ሀያ አራት ዓመተ ምህረት ተወለድኩ ነው የምለው። ይኸውም እንግዲህ አመተ ጊዜ ወይንም በምዕራባውያን አቆጣጠር ጁን አንድ ናይንቲን ተርቲሱ ማለት ነው። እዚያን ጊዜ ነው የተወለድኩት። ተዳደጎስ ምን ይመስል ነበር? የፊደል ቆጠራውስ እንደምን ዘለቁ? የሸንኮራ ህይወቶ እንዴት ነበር? የሸንኮራ ህይወቴ በጣም ረጅም አይደለም። ወዲያው ወደ አራት አመት ገና ሲሆን ነው ፊደል ቆጠራ ተጀምሮ ነበረ። ከዚያ የጣሊያኖች ኢትዮጵያ መውረር መጣ። አባቴም ደግሞ ታመመ። ሁለተኛም ደግሞ ወደ ጠበል እየተመላለሰ ጉራምባ ማርያም፣ የምትባል ጠበል ቦታ አላት። እዚያ እየተመላለሰ ጠበል ሲጠመቅ አላዋጣም። ወዲያውም ደግሞ ጣሊያኖች፣ የጣሊያን ወታደሮች መጡና አገሩን አቃጠሉት። በዚህ ጊዜ አገር ጥለን መሄድ ነበረብን። ምክንያቱም ቀን ቀን የጣሊያን ወታደሮች እየመጡ ያስቸግራሉ፣ ማታ ማታ ሌሊት ደግሞ ሽፍታንን እያሉ አርበኞችን እያሉ ወሮ በሎች ሁሉ ሳይቀሩ ያስቸግሩ ነበር። ከዚህ ሁሉ እንግዲህ ጠበል ፍለጋ ወዲያው ምንሄድ ብለው ሸንኮራን ለቀቅንና በሞጆ በኩል አድርገን እንጦጦ ኪዳነ ምህረት መጣን። እንጦጦ ኪዳነ ምህረት ነው። እንግዲህ እዚያ የማታ ትምህርትም የቀንም ትምህርት መማር የጀመርኩት እና እዚያ እንግዲህ ረጅም ጊዜ ነው። አንድ ሰው ብቻ አስታውሳለሁ። ተማሪ አብሩን የነበረ እሱም ሰአሊው አልፋ አፈወርቅ ነው። እሱ እዚያ ተማሪ ነበረ። እና ትንሽ እንደ ቆየን ደግሞ ችግር መጣ። እህል አይመጣም፣ የሚበላ ጠፋ። በኋላ እናታችን ደግሞም አለመግባባትም ተፈጥሯል ይመስለኛል፣ በአባቴና በእሷ መሀል ሶስት ልጆቿን ይዛ ሸንኮራ ገባች። እዚያ ጣሊያኖች ያቋቋሙት ካምፕ አለ፣ ካምፖ ይሉታል። እዚያ ጠጅ እየነገደች፣ እኛ ደጅ እየተጫወትን፣ በቃ ጨዋታ ብቻ ሆነ። ከጥቂት ጊዜ በኋላ ግን አባቴም ተጻጽፎ የልጅ ትምህርቱ እንዳይቀርበት ወደ ወንድሜ ዘንድ ላኪው ብሎ ወንድሙ ሁሉ ፈራ የምትባል ሀገር አለች። በታሪክም ሁሉ ስሟ የተጠራ ነው። ትንሽ ተራራ ነች። እዚያ ላይ ቤተ ክርስቲያን ሰርተው የአካባቢውን ምዕመን ያገለግሉ ነበርና እኔም እሳቸው ዘንድ ሄጄ ከእሳቸው ትምህርት ለመማር ነበር የታሰበው። አልሆነላቸውም መሰለኝ። አንዳንድ ጊዜ ምድረኛ ይቸግራል ይመስለኛል። በዚያን ጊዜ ከብቶቹን የሚጠብቅ ጠፋ እና እንግዲህ እኔ ወደ ከብት ጥበቃል ተሰማራሁ። ያን ጊዜ ነው እንግዲህ ኦሮምኛም መናገር የቻልኩት። አንድ ዓመት ያህል እንደቆየሁ እዚያ እያለሁ እንግዲህ ጣሊያኖችም ለቀቁ። በዚህ ጊዜ አንድ አጋጣሚ ተፈጠረ። እረኞች ሆነን ከብቶች ስንጠብቅ እንጃ ታስታውስ እንደሆነ እንኩቶ የሚባል ነገር አለ። ነዶ እያመጣን እንኩቶ እንጠብሳለን። እና እረኞቹ ተከፋፈልን። አንዱ ሰው ሳት ይጠብቅ አንዱ ሰው ነዶ ያምጣ ተባለ። የሰው ነዶ ነው የምናመጣው እና እኔ ፈራለሁ ሕግ መጣስ እና እናንተ ሂዱ እናምጡ እኔ እሳቱን እጠብቃለሁ ብዬ ቁጭ አልኩ እና እዚያ እሳቱን ስጠብቅ እነሱ ሳይመጡ ድንገት አንድ እሳቱ ነፋስ ወሰደና እዚያ ተከለለው ሳር ውስጥ ጣለው። አንዴ ተዳር እስከ ዳር አንዴ እሳቱ ቡ ብሎ ነደደ። አይ እኔ አሁን ቤቴ ገባሁ እንደሆነ አጎቴ ይገሉኛል ብዬ ከዚያ ጠፋሁ። ከዚያ ጠፋሁ መንገዱን አውቀዋለሁ። ተመልሼ በደጎም ሲሳ በኩል አድርጌ አያቴ የምትኖርበት ቦታ አለ። ዘመዶቼ ዘንድ አንድ ቀን አደርኩና በማግስቱ በጠዋት ተነስቼ እሷ ዘንድ ሄድኩ። ከዚያ ነው እንግዲህ ተመልሼ እንደገና እሷም ልታቆየኝ አልቻለችም ወደ አዲስ አበባ ላከችኝ። አዲስ አበባ እንግዲህ አባባ ያን ጊዜ አባቴ ከእንጦጦ ኪዳነ ምሕረት ወርዶ አዲስ አበባ ቅድስት ስላሴ ቤተ ክርስቲያን አንድ መቃብር ቤት ውስጥ ሆኖ ህጻናት ያስተምር ነበረ። ህጻናቱ አንዳንዶቹ ምግብ ያመጣሉ። ደግሞም ሰንበቴ ሲሆን ሰው ቤተ ክርስቲያን የሚያመጣው ምግብ ይኖራል ለነብጤዎቹ እዚያ ላሉት እና ያን ጊዜ ከእሱ ጋራ ተደባለኩና ፊደሌን እንደገና ጥናት ወደ ዳዊት እና የሚያስፈልጉትን የሌሊት የውዳሴ ማርያምና እነዚህ የሚያስፈልጉትን የቃል ጥናት መማር ጀመርኩ። ከዚያ ወደ ግዕዝ፣ እሱ አዋቂ ነው፣ ግዕዝ ቅኔ ይችላል እዚያው ተምሮ እና እኔም ከሱ ብዙውን የመጀመሪያውን እውቀቴን ያገኘሁት ከአባቴ ነው። እና ከዚያ ነው እንግዲህ ሲጨርስ ወደ ቅዱስ ሥላሴ ተማሪ ቤት ከቤተ ክርስቲያኑ ጋር የተያያዘ የመንፈሳዊ ትምህርት ቤት ተቋቁሞ ነበረ። አጠገባችን ያለው ትምህርት ቤት እሱ ስለሆነ እኔ ለመንፈሳዊ ይሁን ለምን ይሁን ብዬ ሳይሆን ተማሪ ቤት እዚያ አጠገባችን አለ ስለተባለ እዚህ ሄጄ መማር ጀመርኩና እዚያ ነው እንግዲህ የመጀመሪያውን ትምህርቴን ከአባቴ ቀጥሎ በመንግስት ትምህርት ቤት ደረጃ የተማርኩት። ሳት የጥፋትም የሕይወትም ምልክት ነው። በአንድ በኩል ያጠፋል፣ በሌላ በኩል ደግሞ ለሰው ልጅ ሕይወት ይዘራል። መኖሪያው ተጠቀምበት፣ ካለእርሶም ያጥፋት፣ ወደ አዲስ አበባ ማምጫ ና ከአባቶም መገናኛ አልፎም ወደ ቀለም ትምህርቶ እንዲያዘነብሎ አድርገዋል። ከመንፈሳዊው ወደ ዓለማዊው ትምህርት ቤት ገብተው ቀለም ትምህርቶ ላይ ከምን ድረስ ገፉ? ወደ ካይሮ ከመሄደው በፊት በዛ ወቅትስ የነበረው ኢትዮጵያ ውስጥ የትምህርት ይዘቱና አይነቱ ምን ይመስል ነበር? አዎ በዚያን ጊዜ እንግዲህ ቅድስት ስላሴ ትምህርት ቤት ይሰጥ የነበረው ትምህርት አለማዊ ትምህርትና መንፈሳዊ ትምህርት ነው። በመንፈሳዊ ትምህርት ሳዊ ትምህርትን ግእዝ እንማራለን፣ ዜማ እንማራለን። በአለሙ ትምህርት ደግሞ ያው እንግሊዝኛ፣ ጂኦግራፊ፣ ባዮሎጂ፣ ማቴማቲክስ እንደዚህ የሚባሉትን እንማራለን። ያም ሆኖ እኔ ፍላጎቴ እነኔ እና ጥቂቶቻችን ወደ ኮተቤ ትምህርት ቤት ለመሄድ እና እዚያ ሁለተኛው ደረጃ ትምህርት ቤት እዚያ ለመጨረስ ነበረ። አልተቻለም፣ አልተፈቀደልንም። እዚህ ተጀምራችኋል ተብለ፣ መጨረስ አለባችሁ ተባለ። እዚያ ያለውን ትምህርት ጨረስን። እንግዲህ እሱ በኤሌመንታሪ እና በሀይ ስኩል መሀል ያለ የትምህርት ችሎታ ነው ያለው፣ ግን እስከዚያ ድረስ ስለሆነ የሚሰጠው። ያን ከጨረስን በኋላ ጨርሳችኋል ተባለ። እንግዲህ ከጨረስን በኋላ ወዴት እንደምንሄድ አላወቅነውም ነበረ። ድንገት የግብጽ ቤተ ክርስቲያን ተማሪዎች አስተምራለሁ ባለች ጊዜ ከዚያ እድል አግኝቼ ሰባት ሰዎች፣ አራት ዲያቆናትና ሶስት ካህናት ሆነው ወደ ካይሮ ሄዱ። እዚያ ስንደርስ እንግዲህ ደግሞ በዚያ ላይ ሁለት ዓመት አረብኛ መማርና ደግሞ የቀረውን ሬሜዲያል ጥናት ካደረግን በኋላ መንፈሳዊ ኮሌጅ አለ እዚያ ገባን። እዚያ ነው እንግዲህ የመጀመሪያውን ባቸለር ኦፍ ዲቪኒቲ ለመማር የቻልነው። እና ግን አሁንም ቢሆን አሁንም ቢሆን ልባችን ወደ ውጭ ስለሚጓጓ አሜሪካን ዩኒቨርሲቲ ተመዘገብን። ኤክስቴንሽን ዲቪዥን አላቸው። እዚያ ተመዘገብን። ጥቂቶቻችን እስከ መጨረሻው ድረስ ሄድን። አንዳንዶቻችን ተቀማል። ሌሎቻችን ሁለታችን እና ዶክተር አምሳሉ አክሊሉ እስከ መጨረሻው ድረስ ቀጠልን እና ከሁለቱም ቦታ ተመረቅ እና ከዚያ ነው እንግዲህ ወደ ጀርመን ሀገር ይሄድ ነው። የካይሮ ቆይታው የመጀመሪያው ዲግሪውን እዛ በሚያገኙበት ወቅት የትምህርቱ ሂደት ሃይማኖታዊ ትምህርት ከአለማዊ ጋር ተሰናስሎ ምን ይመስል ነበር? ከዛ ሳልፎ ሕይወት በካይሮ ውስጥ ምን አይነት አመላካከት በአእምሮ ውስጥ እንዲያድር አድርጓል? ኢትዮጵያንና ና ግብጽን በማነጻጸሩ ረገድ ካይሮ እንደ ደረስን የመጀመሪያው የገረመን አንደኛ ሙዚቃው በየመንገዱ ከፍ ብሎ ነው የሚሰማው። ነጋዴዎቹ ሁሉ ሙዚቃውን ያሰማሉ። እኛ ደግሞ ይሄን የአረብኛውን ሙዚቃ ገና ስላለመድ ነው በጣም የጨንቀን ነበረ ማዳመቱ። ሁለተኛ ደግሞ ቤተ ክርስቲያን ስናስቀድስ፣ እዚያ ጊዜ ጣሊያኖች ወታደሮች ያደረጉት የነበረው ቆብ አይነት ክርስቲያኖቹ አድርገው ስናይ ደነገጥን። እንዴት ነው እነዚህ ክርስቲያኖች አይደሉም ወይ? የሃይማኖት ምልክት መስሎን ነበረ እና ይሄ ያስደነግጠን ነበረ። በኋላ እየለመድ ነው ሄድን እና በውጭ የሆነ እንደሆነ ኢትዮጵያውያን አሉ እዚያ የመንፈሳዊ ትምህርት የሚማሩ አዝሀር ዩኒቨርሲቲ የሚማሩ የእስልምና ትምህርት የሚማሩ አሉ እና እዚያ የኢትዮጵያውያን ክለብ አለን የኢትዮጵያ ኤምባሲ ተከራይቶልን እዚያ ክለብ አለ እና እንገናኛለን። ያን ጊዜ ነው እንግዲህ ለመጀመሪያ ጊዜ ሁለት ነገር የተማርኩት እዚያ ላይ በዚያን ጊዜ ነው። አንዱ በጣም እስላሞቹ የኢትዮጵያ እስላሞች በኢትዮጵያ አስተዳደር ላይ ምርር ያለ ስሜት ነበራቸው። የክርስቲያን ሀገር ሆና እኛ ተጨቁነን ነው የምንኖረው የሚለው ስሜት በጣም ምርር ያለ ነበረ። እንደውም ከዚያ ከኢትዮጵያ አልፎ እኛንም እዚያ ያለነውን ነውን እንዲው ይነካን ነበረ። በእነሱና በእኛ መሀል ወዳጅነት መፍጠርም እንኳን አልተቻለም ነበረ። ከግብጻውያን ሃይማኖተኞች ጋር እየተገናኘን ከኢትዮጵያውያን ጋር ልንገናኝ አንችልም ነበረ። አንዱ የተማርኩት ትምህርት ይሄ ነው። እሱ የኢትዮጵያ ሁኔታ። ሁለተኛው ደግሞ ግብጻውያን ኮፕት ትምህርት ቤት የሚያስተምሩን ግብጻውያን በሀገሩ ውስጥ ቁጥራቸው ምናልባት ከአስር እስከ አስራ አምስት በመቶ ቢሆኑ ነው። በህዝብ ብዛት የተረፈው ስላሞች ናቸው። እና እነዚህ ከአስር እስከ አስራ አምስት በመቶ የሚሆኑት የሚደርስባቸው ጭቆና በጣም ከፍ ያለ ነው። እንዲያው አንዳንድ ጊዜም ቤተ ክርስቲያናቸውን ያቃጥሉባቸዋል። በሄዱበትም ቦታ ያስቸግሯቸዋል። በተለየ ካህናቱ ለብሰው ወደ ዋዴ በሚታዩበት ጊዜ በጣም ችግር ላይ ነበር ያሉትና፣ እንደ አልኩ ያን ጊዜ እኛም ዘንድ እኮ ምናልባት እስላሞቹ ኢትዮጵያ ውስጥ ምናልባት ምክንያት ይኖራቸው ይሆናል እኮ እና እስቲ እንደ ኢትዮጵያ እድል አጋጥሞኝ በኋላ በምመለስበት ጊዜ ሁኔታው እንደገና ላየው ይችላለሁ። ያን ጊዜ እኔ ልጅ ኢትዮጵያ በነበርኩበት ጊዜ ሁልጊዜም ደግሞ ያለሁት በአንድ አካባቢ ስለሆነ ወደ መርካቶ መሄጀ ወደ እስላሞቹ ዘንድ ሄጀ ከእስላሞቹ ጋራ ምንም አይነት ግንኙነት ስላልነበረኝ በኢትዮጵያ ውስጥ ያሉ እስላሞች ሁኔታ ምን እንደሆነ አላውቅም ነበር እና እዚያው ካይሮ በነበርኩበት ጊዜ ነው የማውቀው። እና እንደ እድል አጋጥሞኝ ወደ ኢትዮጵያ በተመለስኩ ጊዜ ይህንን ሁኔታ ለማየት ፈልጋለሁ የሚል ስሜት ያሳደረብኝ ካይሮ የነበርንበት ኑሮ ነው። ካይሮ በነበርንበት ጊዜ አንድ ትዝሚ ላይ ለመጀመሪያ ጊዜ ራታችንን ስንበላ ኮካ ኮላ ጋበዙን እዚያው ራታችን ላይ እና ለመጀመሪያ ጊዜ ነው የቀመስኩትና፣ ምናልኩ እንግዲህ እንዲያው እግዚአብሔር ፈቃዱ ሆኖ ትምህርቴን ጨርሼ ሀገሬ የገባው እንደሆነ የዕለት ከምግቤ ጋር ማዘጋጀው ጠላ ነው ጠጅ ነው የሚለው ቀርቶ ኮካ ኮላ ነው የሚሆነው ብዬ ነበር ያሰብኩት። አሁን እዚህ ሀገር ስመጣ እንጃ ኮካ ኮላ ጠጥተንም ከስንት ቀን አንድ ቀን ቢሆን ነው። እነዚህ ያሉ ለውጦች አይ ነበረ በሕይወቴ ማለቴ ነው። ወደ አገር ቤት ሲመለሱስ እንዳሰቡት በኢትዮጵያውያን የእስልምና ሃይማኖት ተከታዮች ላይ ያርፍ የነበረው የሃይማኖታዊ ጭቆና በተለየ መልኩ አገኙት። ያንን ለመከታተል፣ በዛ ላይ ምርምር ለማድረግ ወይም ቢያንስ በግል ከኢትዮጵያውያን የእስልምና ተከታይ ወገኖች ጋር በጉዳዩ ላይ ለመናገር እድል ገጥሞት ነበር። በቀጥታ ከእነሱ ጋር አላደረግኩም። ነገር ግን ስብሰባም በሚደረግበት ጊዜ ስለ ኢትዮጵያ አንዳንድ ነገር ተናገር በሚሉን ጊዜ ይሄ የክርስቲያኖች የማጆሪቲ የክርስቲያኖች ጉዳይ ስለሆነ ክርስቲያኖቹ በንጉሠ ነገሥቱ ቤተ ክርስቲያን ሲሰሩ ለእስላሞቹ ይሄንን ሰሩ የሚል ነገር ብዙ አይታይም። ሁለተኛ ደግሞ በፋሲካ ጊዜ፣ ፋሲካ በሚመጣበት ጊዜ ሬዲዮን ሁሉ ሙዚቃ አያሰማም ነበር እና እስላሞቹ በሞላ ሙዚቃ አይሰሙም ነበር። ያን ጊዜ እነሱ ሃይማኖታቸው አይደለም እና አይከለክልም። የእነሱ አብሮ መቸገር፣ በዓላት በሆነ ጊዜ ሱቁ ሁሉ ሲዘጋ የእነሱም አብሮ መዘጋቱ ሁሉ ይሰማ ነበረ እና አብዮቱ በተነሳ ጊዜ ሰልፍ ሲወጡ እስላሞቹ መፈክር ይዘው ሲወጡ፣ አንዳንዱን እኔ ነኝ የጻፍኩላቸው በአረብኛ ከተማሪዎቹ ጋር ሆኜ የነደፍኩላቸው እናወጣሁላቸው አብሬ እኔ ነበርኩ። መፈክሮቹ ምን ነበር የሚሉት? የሃይማኖት እኩልነት ይሰጠን፣ የሃይማኖት ነጻነት ይሰጠን፣ ጭቆና አይቅርብን እንደዚህ እንደዚህ የሚሉ ናቸው። እና ከነሱ ውስጥ አሁን ረጅም ጊዜ ስለሆነ የትኛውን እንደጻፍኩ ባላስታውስም ነገር ግን ሀሳቡን ካቀረቡት አንዱን የነበርኩ። በአማርኛ በመጻፉ ምትክ በአረብኛው ላይ መጠቀም የፈለጉት ለምንድን ነው? መልእክቱ አረብኛ ቋንቋ አንባቢ ላልሆነ ኅብረተሰብ በአረብኛ ጽፎ ማቅረቡን በሙስሊሞቹ በኩል የተመረጠው ወይም የተወደደው ለምንድን ነው? እነሱ እንግዲህ ክርስቲያኖቹ በግዕዝ ይጽፋሉ፣ መጽሐፍ ቅዱሳቸው በግዕዝ ነው። እስላሞቹ መጽሐፋቸው የተጻፈው በአረብኛ ነው። የክርስቲያኖቹ ግዕዝና የእስላሞቹ አረብኛ ተወዳዳሪ ሊሆን ይችላል። በመሀል ቤት ግን ወደ አለማዊ ትምህርት ቋንቋ በምንሄድበት ጊዜ ሁላችንም አማርኛ ይሆናል። በዚያ አይን ነው ያየሁት ያን ጊዜ ፖለቲካ መልእክት ስለሆነ ህዝብም ቢሆን እገዛ እንዲያደርግላቸው መንግስትም ቢሆን መልእክቱ በቀላሉ ይታይ፣ ለሚዲያም ቢሆን በቀላሉ በታሪክ ተቀርጾም እንዲቀመጥ ወይም ደግሞ መልእክታቸው እንዲስተጋባ አማርኛው ቢያደርጉት መልካም አይሆንም ነበር ይላሉ። እርግጥ አሁን አርባ አመት በኋላና በፊት የነበረው አሳሰብ ሊለያይ ይችላል። የፕሮቴስት ነገር ነው። በዚያ ምክንያት አንዳች ነገር ይሆናል ማለት ሳይሆን የፕሮቴስት ነው ማለት ሁሉም በዚያን ጊዜ ወጣውት ጠቅላላ በአረብኛ ነው ማለት አይደለም። በአማርኛም በአረብኛም አልፎ አልፎ የተያያዘ ነው እና ያን ጊዜ እንደ ፕሮቴስት ለምንድን ነው የምን ጨቆ ነው? ተማሪ ቤታቸው በአረብኛ ነው የሚማሩት፣ ቁርአኑን ለማንበብ እና ከዚያ ጋር የተያያዘ አብጌ ነው እኔ ያየሁት ያን ጊዜ። ያ ማለት በአሁኑ ቋንቋ የማንነት ፖለቲካ እንደምንለው አድርጎ ሊወሰድ ይችላል። ቋንቋና ማንነት ማንነት መገለጫም ስለሚሆን ቅድም እንዳነሱት ቅዱስ ቁርአን በአረብኛ መጻፉ ያንን ማንነታቸው ጋር ማያያዥ አድርገው ከዛ አኳያም ያንን መልእክት ለማስተላለፍ ይሆናል ብሎ ያስባሉ። አሁን እንዳልኩት የሃይማኖት ነው የሃይማኖት ጉዳይ ነው። ሃይማኖታችንን የምንማረው በአረብኛ ነው። ክርስቲያኖቹ ሃይማኖታቸውን የሚማሩት በግዕዝ ነው። በእለት ውሏችን ግን የምንነጋግረው የምንሰራው በአማርኛ ነው እና ሁለቱንም አማርኛና ግዕዝ አረብኛና አማርኛ አረብኛና አማርኛ። ያን ጊዜ እኮ ሰንደቅ ዓላማችን የሚባል እኮ ነበረ፣ ያታስታውስ እንደሆነ የአረብኛ ጋዜጣ ነበረ። አዎ ኢትዮጵያ ውስጥ የአረብኛ ጋዜጣ ነበረ፣ እና ከዚያው ጋር የተያያዘ እነሱ አዲስ ነገር ያመጡት አይደለም። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ ስፔስ ዶት ኮም ዶት ኤዩ አምሃሪክ ድረገጻችን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።